የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ሰኞ ታህሳስ 22 2011 ዓመተ ምህረት ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ የተመለሰ መሆኑን የአካባቢው ነዋሪዎች ተናገሩ። አካባቢው አሁን አጠቃላይ ስራዎች እንቅስቃሴ ጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል ብሎ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ። ዝርዝር ዘገባ ይኖረናል። ዛሬ የአውሮፓውያኑ 2018 ዓመተ ምህረት የሚሸኝበት እለት ነው። የሚዲያው ሚና መንግስትን መተቸት ነው። ይህ ደግሞ ሀገር እንዳለመውደድ ተደርጎ የመሳሉ ነገር እጅግ አሳሳቢ ነው። በፕሬዚዳንት ትራምፕና የአስተዳደራቸውን የዕለት ተዕለት ውሎና እንቅስቃሴ በሚዘግቡ ሪፖርቶች መካከል ላለው ግንኙነት የአውሮፓው 2018 ዓ ም ሌላ የውጥረት የመካረርና የትንቅንቅ ዓመት ሆኖ ነው ያለፈው። በተጠናቀቀው ዓመት የተከናወኑ አበይት ርዕሶችን የሚቃኝ ዝግጅት ይዘናል። የሙዚቃ ምርጫም አለን። ሁሉንም ከዝግጅቶቻችን ታግኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ፈጠር ላሉ የምሽቱ አለም አቀፍ ዜናዎቻችን በድጋሚ ተመልሽ የመጥቻለሁኝ። በዩናይትድ ስቴትስ የመንግስት መስሪያ ቤቶች በያዝነው ሳምንት በአብዛኛው በከፊል ተዘግተው ይቆያሉ። ምናልባትም ከዚያም በላይ ለተራዘሙ ቀናት እንደተዘጉ ሳይቆዩ አይቀሩም ተብሎ ነው የሚገመተው። ለዚህ ምክንያቱ ለፌዴራሉ መንግስት የሚመደበውን ወጪ አስመልክቶ በዋይት ሃውስና በምክር ቤት አባላት መካከል የሚካሄደው ድርድር እልባት ሳያገኝ መቅረቱ ነው። የአሜሪካ ድምጽ ዘጋቢ ማይክል ያለውን በኦማን እንዳቀረበው አሁን ችግሩ ያለው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስና በሜክሲኮ ድንበር መካከል የግንብ አጥር ማቆም በሚፈልጉበት አካባቢ ሌላ ሁለተኛ ህንፃ ባለፈው ሳምንት በድንበር ተከላካዮች እጅ ሳለ ህይወቱ በማለፉ ነው ብለዋል። ህጻን ልጁ እዛ አካባቢ ተገድሎ ነው የሚልም ግምት አለ። የኮንጎ ዲሞክራሲያዊ ሪፐብሊክ ለረዥም ጊዜ ሲገፋ የቆየውን ብሔራዊ ምርጫ ትላንት እሁድ ማካሄዷ የሚታወቅ ቢሆንም የምርጫው ሂደት ግን የቅንብር ጉድለት፣ የድምጽ ማጭበርበርና የምርጫ መሳሪያዎች በሚገባ ያለመሰጠት ጉድለት መስተዋላቸው ተገልጿል። በዚህም የተነሳ ብዙዎች የማይሰሩበት ሁኔታ ተፈጥሯል በሚል መነቀፉ አልቀረም። ከካቶሊክ ቤተ ክርስቲያን የተወከሉ ታዛቢዎች በበክላቸው የድምጽ መስጫው አንጻራዊ ሰላም የታየባቸው ቢሆኑም በአካባቢው ግን ጥር ያለ ሁኔታ እንዳለ የኢንተርኔት አገልግሎቶችም ተሰናክለው እንደቆዩ ተገልጿል። በፕሬዝዳንታዊው ምርጫ አብላጫ ድምጽ ያገኙት ሁለት ተወዳዳሪዎች በበኩላቸው እንደሚያሸንፉ በእርግጠኝነት ተናግረዋል። የምርጫውን ሂደት የሚነቅፉ ሰዎች ግን በምርጫው ወቅት የተንጸባረቀው የቅንብር ጉድለት ገዢው የጥምረት ፓርቲ ቁጥጥር እንዲያጠብቅ ሲባል ሆን ተብሎ የተደረገ እቅድ ነው እንደሚሉ ተመላክቷል። ሶሪያ ውስጥ የሚገኙት ሁለት ሺህ የአሜሪካ ወታደሮችን ለማስወጣት ያላቸውን እቅድ እንደሚገፉበትና በውሳኔያቸውም ጸጸት እንደማይሰማቸው ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሂስ የሚሰነዝሩባቸው ተቺዎችንም የመቃወም በሽታ ያለባቸው በማለት ገልጸዋቸዋል። ትራምፕ አጠር ባለ የትዊተር መልእክታቸው ላይ ባሰፈሩት ጽሁፍ እኔ ዛሬ የአይሲስ መፈልፊያ ሆና ብዙ ምስቅልቅል በሚታይባት ሶሪያ ውስጥ ያደረኩትን ውሳኔ ከኔ ውጭ ሌሎች አድርገውት ቢሆን ኖሮ ብሔራዊ ጀግኖች ይባሉ ነበር ሲሉ ጽፈዋል። እስላማዊ መንግስት ነኝ ባዩ ቡድን እንዳጀማመሩ ሰሜናዊቷን የኢራቅ ከተማ ራቃን የእስላማዊ መንግስቱ ዋና መቀመጫ አድርጓት ቢዘልቅ ዛሬ ከከተማዋ ሶሪያ ውጪ ሆና እኛም ወታደራዊ ኃይል መላክ እንጀምር ነበር ሲሉም ጽፈዋል። ነቃፊዎቻቸውን ግን የዩናይትድ ስቴትስን ወታደሮች ከሶሪያ ማውጣት ለእስላማዊ መንግስቱ መስፋፋት እድል መስጠት ነው ሲሉም ተችተዋቸዋል። በመጨረሻም አንድ የአፍጋኒስታን ታሊባን የልኡካን ቡድን ትላንት እሁድ ኢራንን ጎበኘ። አፍጋኒስታን ውስጥ መረጋጋትና ሰላም ለማስፈን ስለሚኖረው ትብብርም ተወያይተዋል። የሁለት ወገኖች ግንኙነት ከዚህ ከደረጃ የደረሰውም የአፍጋኑ ነውጠኛ ታሊባን እንደ አውሮፓውያን አቆጣጠር በ2018 ዓ ም የጦርነት ዘመን ከ407 የአፍጋኒስታን ወታደሮች 61 አንዱን በቁጥጥር ስር አድርግ ያለው ካለ ወዲህ መሆኑ ነው። አድማጮች፣ ለሰአቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር። በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን የአካባቢው ነዋሪዎች ተናገሩ። የሕግ የበላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ገና ያልተፈቱ ችግሮች እንዳሉ ተጠቁሟል። ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማት እየተከፈተ መሆኑን የዞኑ አስተዳደር አስታውቋል። በብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያላቸውን 16 ተጠርጣሪ ወንጀለኞች በቁጥጥር ስር መዋሉንም አመልክቷል። በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ በጥር ወር የመጀመሪያ ሳምንት ተማሪዎችን እንደሚቀበል ገልጿል። ሊዮናታን ዘብዲዎስ ዝርዝሩን ይዟል። ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለገ አቅጣጫ ማምራታቸው የቴፒን ከተማ ሰላም መንሳቱ ይታወቃል። አሁን ግን ሰላሟ ተመልሷል ይላሉ የከተማው ነዋሪዎች። የቴፒ ከተማ ነዋሪ የሆኑት አቶ ታዬ በለጠ እንዳሉት በአካባቢው የነበረው ግጭት በመርገቡ ከተማው ወደ ሰላማዊ እንቅስቃሴ እየተመለሰ ነው። በጣም አሪፍ ነው። አሁን እንቅስቃሴው ምኑ ሙኑ በጣም ምርጥ ነው። እነዚህ የካሳ ክፍያዎች ምናምን ሰዎች ወደ ቀየ አለመመለስ ጉዳይ ትንሽ ጊዜ እንጂ ከዛ ውጭ ያለው ነገር እንቅስቃሴ፣ ትምህርት ቤት ምናምን፣ ያው ሁሉም የው ባጃጅ አሁንም እንቅስቃሴዎች አሉ። የህገ በላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ግን ያልተፈቱ ችግሮች እንዳሉ ነው የጠቆሙት ያለመያዝ ተመስክሮባቸው ውጭ ያሉ ሰዎች ያለመያዝ የሕግ የበላይነት ያለመከበሩ ትንሽ ሲ ጫፍ የወጣው እንጂ እዛ ውጭ ያለው ነገር ሰው በቃ ወደ ቀድሞ ስለው ተመልሰዋል ማለት ይቻላል። የከተማ ነዋሪዎች ቀድሞ የሚያከናውኗቸውን እንቅስቃሴዎች በሰላማዊ መንገድ ያከናወኑ መሆናቸውን የተናገሩት የቴፕ ከተማ ነዋሪ አቶ ሻሉ አደሎ ትምህርት ቤቶችን ጨምሮ ሌሎች ተቋማት እየተከፈቱ መሆናቸውን ገልጸዋል። አካባቢው አሁን አጠቃላይ ስራዎች እንቅስቃሴ ጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል። ብሩ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ። በከተማው የመንግስት የጸጥታ ኃይል ሰላም በማስከበር ስራ ላይ መሆኑን ጠቅሰው አልፎ አልፎ የጥይት ድምጽ እንደሚሰማና ሰላም የማይፈልጉ አካላት ቲንኮሳ እንደሚያደርሱ አቶ ሻሎ ተናግረዋል። ከማስከበር አንጻር ያሉ ነገሮች አሁንም ድል ናቸው። በመረጃ ና ማስረጃ የማጣራት ስራዎች በክልል ምርመራ ቡድን ና አካባቢ የተሰሩ ስራዎች አሁን ወደ መስመር አልገቡም። ዛሬም ቢሆን ስድቡ አልቆመም። መናሪያ ላይ አሁን ለይቶ ማንጓጠጥ አልቆመም። ከመኪና ማውረድ ስራዎች አልፎ አልፎ ይሰራሉ። የሸካ ዞን አስተዳዳሪ አቶ የሺዋ ሰለሙ ከአራት ወራት በላይ የተቋርጦ የነበረው የመንግስት ተቋማት እየተከፍቱ መሆናቸውን አስታውቀዋል። እሳቸው የሚሉት አንጻራዊ ሰላም በዞኑ ና በቴፒ ከተማ ዳግም ከመታየቱ በፊት የመንግስት አካላትን ጨምሮ በዞኑ በነጻነት ተንቀሳቅሶ መስራት አይቻልም ነበር ብሏል። ትራንስፖርት እንቅስቃሴ እና ሰዎች በነጻነት ከቦታ ወደ ቦታ የመንቀሳቀስ ጉዳይ የተገታ ነበር። አጠቃላይ ሕዝቡን አገናኝቶ ለማዋየትም አዳጋች ሁኔታ ነው የነበረው። አሁን አንጻራ የሆነ ሰላም አለ። በአጠቃላይ በአካባቢው ጸጥታ ጉዳይና ተያያዥ ጥያቄዎችም ከሕዝብ ጋር የተለያዩ የውይይት መድረኮች ተከፍቷል። የከተማው ሰላማዊ እንቅስቃሴ እየተመለሰ ያለው ከሕዝብ ጋር በመዋቅር ጥያቄ አመላለስና በችግሮቹ አፈታት ዙሪያ ስምምነት ላይ ከተደረሰ በኋላ መሆኑንም ገልጸዋል። ሰላም በሌለበት ሁኔታ ጥያቄው ደግሞ ዲሞክራሲያዊ እና ሰላማዊ ሳይሆን ዲሞክራሲያዊና ሰላማዊ የሆነ አካሄድ ሳይከተል ጥያቄ መጠየቅ በራሱ ስፈት ነው። ለዚህ ተቋማትን ዘግቶ መንገድን ዘግቶ ሰዎችን አፈናቅሎ ሌሎች ህገወጥ ተግባራት እያከናወኑ መስተት ስለሆነ ሰላማዊ የሆነ ጥያቄዎች መጠየቅ መንግስት የሚሰጠው መላሽ መጠበቅ አስፈላጊ ነው በሚል መግባባት ላይ ስለተደረሰ ነው። በሂደት ክልሉ ሳይንሳዊ በሆነ መንገድ ድናት አጥንቼ ህዝቡ ጋር ተነጋግሬ የጥያቄው ባለቤት ከታሪክ አንጻር

ሁኔታ አንጻር አጥንቼ ተገቢውን ምላሽ ተጣለ የሚል አሳይመንት ወስዶ፣ ለዛ ግን ምቹ ሁኔታዎች መፈጠር አለባቸው፣ ተቋማት መከፈል አለባቸው፣ ስራዎች መጀመር አሉበት። ያለውን እየጠበቅን እንጂ ያለውን እያጠፋን የሚጠየቅ ጥያቄ ትክክል አይደለም በሚል መንገድ ነው። ከዚህ መግባባት የተፈጠረው፣ በዚህ አይነት ሁኔታ ነው ወደ ሰላም እየተገባ ወደዚህም መንገድ እየተመጣ ያለ። አካባቢው ሰላማዊ እንዳይሆን የማይፈልጉ ግለሰቦች እንደሚንቀሳቀሱ ተናግረው፣ አሁንም በገጠር ቀበሌያት ችግር አለ ነው ያሉት አቶ ሺዋስ ይህን መስላየ መንገድ ህዝቡንም በማሸበርም ስራ የጀመረውን ማቃለ አሁን የመጣውን ሰላም ለማድረሻ በተለያየ መንገድ የሚንቀሳቀስ አካል ስላለ ይህንን ወደሱ በጣም ብዙ ቦታ ስላለ መቆጣጠርና ከጥጥታ ይሉም ከህዝቡ አቅም በላይ እንዳይሆን ለማድረግ ተሞክሯል። አንዳንድ ለፍሻ ለፍሻሉ አካባቢዎች ላይ በተለይ አሁን የኪ ወረዳ በጭ የሚባል አካባቢ ላይ ባለፉት ሁለት ሳምንት ውስጥ ብዙ ቤቶች ተቃጥሏል፣ ብዙ ሰውም ተፈናቅሏል። እሱ አይነት ነገሮች አሉና ያ ውይይት እየተደረገ ነው። የህግ ማስከበር ስራም እየተሰራ ነው። ሳካሉም ወደዛ ተንቀሳቅሶ ቁጥጥር ላይ የተነሳ ነገር ዳግም እንዳይፈጥር የማድረግ ስራ እየተሰራ ነው። ያ በዚህ ምክንያት ነው። በህዝቡ ተቀባይነት ያለውና በብቃት የሚመራ አመራር እንደ አዲስ የማዋቀር ስራ እየተሰራ መሆኑም ተናግሯል። በብሄረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያሏቸውን አስራ ስድስት ተጠርጣሪ ወንጀለኞችን በቁጥጥር ስር ማዋላቸውንም አመልክቷል። ሲሆን የክሌ ምርምር በማደራጀት መረጃና ማስረጃ የማደራጅ ስራ ሲጠራ ቆይቷል። እስካሁን ባለ ሁኔታ አስራ ስድስት የሚደርሱ ተጠርጣሪዎች ወደ ህግ ቀርበዋል። በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ በጥር ወር የመጀመሪያ ሳምንት ማለትም ከጥር ሶስት እስከ ሰባት ሁለት ሺ አስራ አንድ አመተ ምህረት ተማሪዎችን እንደሚቀበል የሚዛን ቴፒ ዩኒቨርሲቲ ፕሬዚዳንት ዶክተር ፋርስ ደርግ ገልጸዋል። የዩኒቨርሲቲው መምህራን አመራሮችና የአስተዳደር ሰራተኞች በስራቸው ላይ መሆናቸውና ተማሪዎችን ለመቀበል ዝግጁ እንደሆኑ ገልጸው ከስድስት ሺህ በላይ ተማሪዎችን ዩኒቨርሲቲው እንደሚቀበል ተናግሯል። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የዩኒቨርሲቲው የቦርድ አባላትና ሰብሳቢዎች እንዲሁም የፌዴራል ና የክልል የመንግስት ስራ ኃላፊዎች በተገኙበት ለተማሪዎች የተለየ አቀባበል እንደሚደረግላቸውም አስተዋውቋል። ባለፉት አራት ወራት የትምህርት ሰዓት ብክነትና የስነ ልቦና ጉዳት እንደደረሰባቸው ነው ፕሬዚዳንቱ የተናገሩት። እንቅስቃሴ ስለቆመ የሚሰራው ሳሞ ሌበር የሚፈልገው ባለሙያ የሚፈልገውም ከውጭ ገብቶ ስለሆነ የሚሰራው እንዲሁ ስራችንም ተስተጓግሎብናል እንዲሁም ደግሞ ስነልቦናችንም እንዲሁ ተጎድቷል። ሶስት ወር ማለት እንግዲህ እንደ ኢትዮጵያ ዩኒቨርሲቲዎች አሰራር አንድ ሰምስተር ማለት ነው እና አንድ ሰምስተር ኦልሞስት ባክኖባቸዋል። እንዴት ነው የሚታካክሱት? እንግዲህ የምናደርገው አንደኛ ወደፊት እንገፋለን ማለት ክረምቱንም ገፋ አድርገን የመውጫ ጊዜያቸው ይገዛል። ሁለተኛ ኢንተርሴሚስተር ብሬክ ብዙ ጊዜ ይሰጣል። እሱንም ከተማሪ ጋራም በመግባባ እናሳጠራለን። ምክንያቱም ይህ ናል ጊዜ በጭንቀትን ቢሆን ተማሪው አልፎ ነው ከቤቱ የሚመጣ ስለዚህ የኢንተርሴሚስተር ብሬኮች እንዲያጥሩ እናደረጋለን። ሌላው የኢንተር ዩኒቨርሲቲ ስፖርትስ ፌስቲቫሎች በየጊዜው የሚካሄዱ አሉ እና በነሱ ምክንያት ብዙ ጊዜ አስራ አምስት ቀናቶች የሚዘጉበት ታዎች አሉ። ግን ያንን ዘንድሮ አንዘጋም። ሌላው እንግዲህ ያሉት ጊዜያት ከመምህራንም ጋራ በመግባባት ቢያንስ ከሳምንቱ ከዊኬንዶች አንዱን ዊኬንድ ቅዳሜ እንኳን ለመጠቀም የምሽት የመጠቀም ነገሮች እንደዚህ ከምሰንስ የምናደርግባቸው የሚቻሉት ሁላ ከመምህራን ጋር ኮንሰንሰስ ለምንደርስባቸውን እንጠቀማለን። ግን የማይቀረው ግን ምንድን ነው? ወደፊት ይከፋል ማለት ነው። ከሐምሌ ወር መጨረሻ ሳምንት ጀምሮ በከተማዋ በነበረው ግጭት 13 ሰዎች የሞቱ ሲሆን 6200 ዜጎች ተፈናቅሏል። ከ250 በላይ ቤቶችም በእሳት መውደማቸው ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጅዮስ ሐዋሳም ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮኤ ዝግጅታችንን ነው። በመግቢያው ላይ እንዳስተዋወቅናችሁ ተከታዩ ዘገባዎቻችን የሚያተኩሩት የተጠናቀቀውን የ2018 ዓ.ም ወደኋላ መለስ ብሎ ምን ተከናወኑ፣ ምን ጉዳዮች ቀዳሚ ቀልብ ሳቢ ሆነው ቆይተዋል? የሚለውን የሚቃኝ ይሆናል። የመጀመሪያ ከዚሁ ጋር በተያያዘ የመጀመሪያ ዘገባችን ወደ መገናኛ ብዙሀን የሚያተኩር ይሆናል። በፕሬዚዳንት ትራምፕና የአስተዳደራቸውን የዕለት ተዕለት ውሎና እንቅስቃሴ በሚዘግቡ ሪፖርቶች መካከል ላለው ግንኙነት የአውሮፓው የ2018 ዓ ም ሌላ የውጥረት የመካረር እና የትንቅንቅ ዓመት ሆኖ ያለፈው ፕሬዚዳንቱ ጋዜጠኞቹን የሕዝብ ጠላት እያሉ ነው የሚጠሩት። ፖትሲ ዊዳኩስዋራ የዋይት ሀውስ ሪፖርተራችን ነች። የታዘበችውን ያለፈውንም ትውስተዋን አቀናጅታ ተከታዩን የትራምፕና የሚዲያ ዓመት ማጠቃለያ አጠናቅራለች። ሰለሞን አባተ እንደዚህ ይዞታል። በ2018 ዓመተ ምሕረት በተጠናቀቀው የአውሮፓ ዓመት ማለት ነው፣ አጋማሽ አካባቢ አንድ የዜና ዘገባ ያናደደው ሰውዬ ብረት ጨብጦ ወደ ካፒታል ጋዜት ዝግጅት ቢሮ ሄደና አምስት ሰው ገደለ። የጋዜጣው ሥራና ሕትመት ግን ቀጠለ፣ ይቀጥላለም What we do is vital to this country, vital to our way of life. እኛ የምንሰራው ሥራ ለዚህች አገር በጣም አስፈላጊ ነው፣ ለእኛ የኑሮ ሁኔታ የአኗኗር ዘይቤ በጣም አስፈላጊ ነው። የካፒታል ጋዜት አዘጋጅ ሪክትዘል ነው። ታይም መጽሔት እነዚህን የሜሪላንድ ግዛት ዋና ከተማ የአናፖሊሷ ካፒታል ጋዜት ባልደረቦች የሆኑ ሰማዕታት የዓመቱ ሰዎች ብሎ ካወጣቸው በ2018 ዓመተ ምህረት ውስጥ ከተገደሉና ከታሰሩ ሌሎችም ክቡራን ጋዜጠኞች መካከል አድርጎ አስፍሯቸዋል። የካፒታል ጋዜጣ አዘጋጅ ህትዘል ይቀጥላል። የጓደኞች የሞት የሁላችንንም ሕይወት ይቀይራል። የእኛን ሥራ ዋጋ ሰዎች ይበልጥ ይገነዘቡታል። ለዚያ ከፍተኛ ዋጋ እየከፈልን ይመስለናል። ያ ዋጋ ደግሞ እያሻቀበ ነው። የትራምፕ ደጋፊዎች በሲኤንኤን የዜና አውታር ላይ ነው እርግማንና ጩኸት እያወረዱ ያሉት። ጥቅምት 16 2011 ዓ ም በተደረገ የፕሬዚደንቱ የቅስቀሳ መድረክ ላይ ነው ያንን ጩኸት የምትሰሙት። ለዩናይትድ ስቴትስ በመላ ታሪኳ ውስጥ ለመጀመሪያ ጊዜ ጋዜጠኞች በዓለም ውስጥ እጅግ በበዛ ቁጥር የተገደሉባትና በዚህም ቀዳሚውን ቦታ ከያዙ ሀገሮች አንዷ እንድትሆን አድርጓታል። በድንበር የለሽ ጋዜጠኞች መዝገብ መሰረት በዚያው በጥቅምት ወር አንድ የትራምፕ ደጋፊ ለሲኤንኤንና የፕሬዚደንቱ ቀንደኛ የፖለቲካ ነቃፊዎች ለሆኑ ሰዎች እቤቱ ያሰራቸውን ቦምቦች በፖስታ ቤት አድርጎ ላከ። ተችዎች ታዲያ ለዚህ ሁሉ በተያዥነት የሚከሱት ፕሬዚደንት ትራምፕን ነው፣ ባገኙት አጋጣሚ በተገኙበት መድረክ ፕሬሱን የሕዝብ ጠላት እያሉ ስለሚያብጠለጥሉ። የሚዲያው ሥራ እኮ መንግሥትን በዐይነ ቁራኛ መከታተል ነው አሉ። ፈርስት አመንድመንት ሴንተር ወይም የመጀመሪያው ማሻሻያ ማዕከል የሚባለው ተቋም ዋና ዳይሬክተር ላታኖት፣ የሚዲያው ሚና መንግሥትን መተቸት ነው። ይህ ደግሞ ሀገር እንዳለመውደድ ተደርጎ የመሳሉ ነገር እጅግ አሳሳቢ ነው። የመጀመሪያው ማሻሻያ የመብቶች ድንጋጌ ተብሎ በሚታወቀው ማዕቀፍ ውስጥ ሐሳብን በነጻነት የመያዝና የማስተላለፍ መብትን የሚያረጋግጠው የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው አንቀጽ ነው። ፍርስት አሜንድመንት እየተባለ ይጠራል። የትራምፕ ንግግሮች ሁከትን ለመዝራት ምክንያት ሆነዋል እየተባለ የሚነሳውን ክስ ራሳቸው ፕሬዚደንቱ ደጋፊዎቻቸውም አይቀበሉትም። የመገናኛ ብዙሃኑ ያልተቋረጠ ፍትሐዊ ያልሆነ ሽፋን ጥልቅ ጥላቻና አሉታዊ ጥቃቶች የሚወስዱት ሰውን ወደ መከፋፈልና ጤናማ ንግግሮች እንዳይኖሩ ወደ ማድረግ ብቻ ነው። በተለይ ሲኤንኤንን በተመለከተ ግን ትራምፕ እርምጃ ወስደዋል። ከዜና አውታሩ ጋዜጠኛ ጋር የተካረረ ምልልስ ውስጥ ከገቡ በኋላ የዋይት ሀውስ ቤተ መንግሥት መግቢያ ፍቃዱ እንዲነጠቅ አድርገዋል። ሲኤንኤን በሪፖርተሩ ላይ የተወሰደውን እርምጃ ተቃውሞ ክስ መሠረተና የጋዜጠኛው የቤተ መንግሥቱ መግቢያና በጋዜጣዊ መግለጫዎች ላይ የመገኘት ፍቃዱ እንዲመለስ በዳኛ ተወሰነ። ሌላው ችግር ሚስተር ትራምፕ መደበኛዎቹን የመገናኛ መስመሮች በመርገጥና ለማለፍ ትዊተርን የመጠቀማቸው ነገር መሆኑን የዋይትሐውስ ሪፖርተሮች ማኅበር ፕሬዝደንት ኦሊቨር ኖክስ ይናገራል። የዩናይትድ ስቴትስ ፕሬዝደንት ከፍተኛ ረዳት የሆነን ሰው እጅግ በጣም ብርቱና አስፈላጊ የሆነ የፖሊሲ ጉዳዮችን አንስተ አስተዳደሩ ያንን ጉዳይ እንዴት እንደሚይዘው እንዲያብራራልህ ስትጠይቀው በንግግሩ መጨረሻ ላይ አየህ አለቅየው እኮ ስለዚህ ጉዳይ እስካሁን በትዊተሩ ያወጣው ወይም ያሳወቀው ነገር የለም ይልሃል። በሌላ በኩል ደግሞ ፕሬዚደንት ትራምፕ ለሚዲያ እጅግ ቅርብ ከሆኑ ፕሬዚደንቶች አንዱ ናቸው ሲል ዋይት ሀውስ ይናገራል። እንዲያውም ከእርሳቸው የቀደሙት ሁለት ፕሬዚደንቶች አሁን ትራምፕ ባሉበት ወቅት ላይ ሳሉ ያላደረጉትን አምስት መቶ ስድሳ ጊዜ ከጋዜጠኞች ጋር በቀጥታ ተገናኝተዋል ሲል ዋይት ሃውስ ይናገራል። የቀደሙ አስተዳደሮች ቢያንስ ቃል አቀባዮቻቸው በየዕለቱ በሚባል ሁኔታ ለጋዜጠኞች ማብራሪያ ይሰጡ ነበር ባለፉ የ2018 ዓመተ ምህረት ጥቂት ወራት ውስጥ ግን ዋይት ሃውስ በወር አንድ ጊዜ ሊባል በሚችል ሁኔታ ነው ለጋዜጠኞች መግለጫ ሲሰጥ የታየው። heow jigjiga heow goday heow qabridah heow dhagax bur hew diidhae hw hiiwaxaad dhegaysanaysaan a v ሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኤ ዝግጅታችን ነው። አድማጮች እንደው እዚሁ ጋር አያይዤ ጠቆም የማደርጋችሁ መረጃ አለኝ። የጋቢና ቪኤ ዝግጅታችን ከ የሚቀጥሉት ምናልባትም ከአስራ አምስትና እስከ አንድ ወር ባሉት ጊዜያት ውስጥ ለእናንተ ለአድማጮቻችን ምርጥ ምርጥ የሆኑ ወጣቶች ጉዳይ ላይ የሚያተኩሩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮችን በአዲስ ፕሮግራም ይዞ በሬዲዮ፣ በኢንተርኔት፣ በፌስቡክ ገጻችን፣ በዩቲዩብ ገጻችን ላይ በቀጥታ ስርጭት የምናስተላልፍለችሁን ፕሮግራም ይዘን ወደ እናንተ እንደርሳለን። በቅርብ ቀን በጣም በቅርቡ። እናንተም አስተያየቶቻችሁን በመስጠት ተሳታፊ የምትሆኑበት የምታተርፉበትን ፕሮግራም ይዘን እንመለሳለን። እንግዲህ አሁን እያደረግንን ያለነው የተጠናቀቀውን የአውሮፓውያን አመት የሚቃኘውን ምን ተከናወኑ የሚለውን ዝግጅታችንን ነው። ወደ ተከታዩ ዘገባችን ከማለፋችን በፊት ከዚሁ ጋር የተያያዘ አንድ መረጃን ጣል አድርጌ ልለፍ። ከአፍሪካ ወደ አውሮፓ የሚሰደዱ ሰዎች ብዙውን ጊዜ የሚያልሙት ጥሩ ስራ እናገኛለን የሚል ነው። እውነታው ግን የተለየና ካሰቡት የራቀ እንደሆነ የሚሰማሩበት ከባድ የስራ አይነት ጎዳና ላይ ቆሻሻ ማንሳት ወይም በመስክ ፍራፍሬ ለቀማ ጭምር እንደሆነ ፍልሰተኞች ወራትና ዓመታት ሊወስድ የሚችለውን የመኖሪያ ፈቃድ ወይም የጥገኝነት የማመልከቻቸውን ውሳኔ እስኪያገኙ ድረስም መስራት እንደማይችሉ በሕግ የተከለከሉ መሆናቸውን በዚህም ምክንያት በጥቁር ገበያ ስራው መሰማራት እንደሚገደዱ ባለፈው አመት ተቃኝቷል። ከ55 ሺህ በላይ ስደተኞችን የተቀበለችው የስፔኗ ባርሴሎና ከተማ ዋናዋ የፍልሰተኞች መናኸሪያ መሆኗ ተዘግቧል። ይህ እንግዲህ ባለፈው የአውሮፓውያን አመት ከታየው ሁነት አንዱ ነው። አሁን ወደ ምናልፈው ወደ ዩናይትድ ስቴትስ ፖለቲካ ነው። በዛሬው እለት የሚያበቃው የአውሮፓውያኑ የ2018 ዓ ም በዩናይትድ ስቴትስ ብዛት ያላቸው ሴቶች በብሔራዊ በክፍለ ሀገርና በከተማ ምክር ቤቶች የምርጫ ካሸነፉ በኋላ የሴቶች አመት ተብሏል። ከነዚህ ተወዳድረው ካሸነፉ የተለያዩ ቡድኖች መካከል የትራምፕን አስተዳደር ፖሊሲዎች በመቃወም ወደ ፖለቲካው አለም ለመጀመሪያ ጊዜ የገቡም ይገኙባቸዋል። የአሜሪካ ድምጽ ዘጋቢ ጀሩስማን ኦኒ ወደ ኋላ መለስ ብላ አሜሪካውያን ሴቶች ወደ ፖለቲካው ዓለም በብዛት እንዲገቡ ያደረጋቸው ምክንያትን ትመረምራለች። ሰለሞን ክፍለ ይዞታል። የዲሞክራቲክ ፓርቲ መሪዋ ናንሲ ፔሎሲ ባለፈው ኅዳር በተካሄደው የአማካይ ጊዜ ምርጫ ፓርቲያቸው ድል መጎናጸፉንና የተወካዮቹን ምክር ቤት መቆጣጠሩን አስመልክቶ ለደጋፊዎቻቸው ሲናገሩ እንዲህ ነበር ያሉት። ምስጋና ለእናንተ ነገ በአሜሪካ አዲስ ቀን ይሆናል። በፕሬዝደንት ዶናልድ ትራምፕ ላይ ተቃውሟቸውን አጠናክረው የቀረቡት የዲሞክራቲክ ፓርቲ ዕጩዎች በከፍተኛ የድምፅ ብልጫ በየአካባቢው ሊያሸንፉ የቻሉት ብዛት ያላቸው ሴት መራጮችንና ተራማጅ ድምፅ ሰጪዎችን ማስወጣት በመቻላቸው ነው። በዚህ አኳያ ከሚጠቀሱ ዕጩዎች መካከል አንዷ የማሳቹሴትሷ አያና ፕሪስሊ ናቸው። ወቅቱ በታሪካችን በጨለማነቱ የሚጠቀስ ቢሆንም በእኛ በኩል ያ እውን እንዳይሆን ማድረጋችንን አረጋግጠናል። በመሆኑም የምንገለጸው በፍርሃታችን ሳይሆን በሰነቅነው ተስፋ ይሆናል። አሁን ባለው ሁኔታ ፕሬዚዳንት ዶናልድ ትራምፕ ቀሪውን ሁለት የስልጣን ዓመታት የሚጨርሱት አጀንዳዎቻቸው እየተጓተቱ እንዲሁም የተወካዮቹ ምክር ቤት አባላት ያቀረቧቸውን በርካታ ምርመራዎች ሂደት በመከታተል ላይ ይሆናል። እርሳቸው ማለትም ፕሬዝደንት ትራምፕ ግን አሁንም የዲሞክራቶቹ ጥረት የትም አያደርሳቸውም በሚለው አቋማቸው ጸንተዋል። ምንም መሠረት የላቸውም ባዶ ይህ ለምን እንደሆን ታውቃላችሁ? ምክንያቱም ምንም ተጨባጭ ነገር ስለሌላቸው ነው። በዚያ መንገድ ግን ሊጫወቱ ይችላሉ። ያ ከሆነ ደግሞ እኛ በተሻለ መጫወት እንችላለን። ፕሬዝደንት ትራምፕና የዲሞክራቲክ ፓርቲው መሪዎች በየጊዜው ይጋጫሉ። አሁን በቅርቡ ለምሳሌ በሜክሲኮ ድንበር ላይ ለማቆም ላሰቡት ግንብ የሚወጣውን ገንዘብ በተመለከተ የከረረ ክርክር ውስጥ ገብተዋል። የፖለቲካ ተንታኙ ጆን ፍሮንቲየር በሁለቱ ፓርቲዎች መካከል ሊፈጠሩ የሚችሉ ትንቅንቆችን ከወዲሁ ለማመላከት ይሞክራሉ። ዴሞክራቶች በእርግጠኛነት በተወካዮቹ ምክር ቤት ያገኙትን የበላይነት በመጠቀም ከትራምፕ ጋር ያላቸውን ልዩነቶች አጉልተው ያሳያሉ። አስተዳደራቸው እንዲመረመርም ጫና ያሳድራሉ። ይህ ሲሆን በ2020 ፕሬዚዳንታዊ ምርጫው እስኪካሄድ ድረስ ጊዜው የሽግግር ወቅት ይሆናል ማለት ነው። ሌላው ተንታኝ ጂም ኬስለር በበኩላቸው ሪፐብሊካኖች ኮንግሬሱን ሙሉ በሙሉ ባልተቆጣጠሩበት ሁኔታ ትራምፕ የሚኖራቸው ምርጫ ከዲሞክራቶች ጋር አንዳንድ ስምምነቶች ማድረግ ይሆናል። በመጀመሪያዎቹ ሁለት ዓመታት ዶናልድ ትራምፕ ከዴሞክራቶቹ ጋር በመስራት ማንኛውንም ስምምነት ማድረግ እንዳልቻሉ ያሳዩበት ጊዜ ነው። እስቲ እንግዲህ በቀጣዮቹ ሁለት ዓመታት ደግሞ እኒህ ራሳቸውን የስምምነት ፈጣሪ ሲሉ የሚጠሩት ፕሬዚዳንት ማድረግ የሚችሉት ካለ እናያለን። ፕሬዚዳንት ትራምፕ ያለባቸው ጣጣ ይህ ብቻ አይደለም። የ2016ቱን ምርጫ ለማሸነፍ ሲሉ ከሩሲያ ጋር አሲረዋል ተብሎ የተጀመረባቸውን የክስ ሂደትም መወጣት ይኖርባቸዋል። ምርመራው በመጪዎቹ ወራት እልባት ያገኛል ተብሎ ነው የሚጠበቀው። አንጋፋው የፖለቲካ ተንታኝ ቶም ድፍራንክ ያስረዳሉ። መጪዎቹ ዓመታት ለፕሬዚዳንት ትራምፕ እጅግ አስቸጋሪ ይሆናሉ። ማለቴ ከዋና መርማሪው ሮበርት ሙለር የሚቀርቡባቸውን ማናቸውንም ክሶች መጋፈጥ ይኖርባቸዋል። ከባድ ዓመት ጠብቃቸው ይመስለኛል። ዶናልድ ትራምፕ ከእንግዲህ በአብዛኛው የሚያተኩሩት በቀጣዩ ፕሬዝደንታዊ ምርጫ ላይ ይሆናል በዚያው መጠን ግን ብዛት ያላቸው ዲሞክራት እጩዎች እርሳቸውን አሸንፈው ዋይት ሃውስ ቤተ መንግሥት ለመግባት ተስፋ ያደርጋሉ ያሉት ደግሞ የቨርጂኒያው ዩኒቨርሲቲ ፕሮፌሰር ጊያን ማኪ ናቸው እንደ እውነቱ ከሆነ የሁለት ሺህ ሃያው ፕሬዝዳንታዊ የምርጫ ዘመቻ የተጀመረ ይመስለኛል ምናልባት ትክክል ላይሆን ይችላል። ነገር ግን ሁኔታዎቹ ሁሉ የሚጠቁሙት ይህንኑ እውነታ ይመስላል። በ2019 ቀጣዩ የአውሮፓውያኑ ዓመት ምን ሊፈጠር እንደሚችል ካሁኑ መተንበይ ባይቻልም ፕሬዝደንት ትራምፕ ያንድ ወይም የሁለት የሥራ ዘመን መፈጸም መቻል አለመቻላቸውን ግን ይወስናል። ን የመረጠላችሁን የጆን ለነንን ኢማጅንን እያዳመጣችሁ እሰናበታችኋለሁ። መልካም ምሽት። በነገው ጉዞ እንገናኝ። फोन राडियो सकरिका